ባለቤት ተይዞ እንደሚባለው ሆኗል። ኢትዮጵያውያን በአሜሪካ አዘጋጅና አቅራቢው እዚያ አጠገብ ያለ ብል ልክ ይመስለኛል። አዎ አለውላ አመሰግናለሁ። ወደ ዛሬው መሰናዶ ከማለፊ በፊት ግን በሲያትል የአስር ቀናት ቆይታዬ ለፕሮግራም የሚሆኑ አያሌ ጠቃሚ ነገሮችን አግኝቻለሁ። እዚያ ያለው የኢትዮጵያ ማህበረሰብ ጥሩና ሰፊ እንቅስቃሴ አለው። ለብዙ ኢትዮጵያውያን ማህበረሰብ ማዕከሎች ምሳሌና አራያ የሚሆኑ እንቅስቃሴዎችን ያደርጋል። ዛሬ የመጀመሪያው ክፍል ይቀርባል። በነገራችን ላይ በዚያው ቆይታ የቦይንግ ፋብሪካን ጎብኝቻለሁ። አውሮፕላን መስሪያ ፋብሪካውን፣ አውሮፕላኑን የሚሰሩ ከጭራው እስከ አፍንጫው ያለውን የሚገጣጥሙ፣ ገጣጥመው ለበረራ ወይም ለሽያጭ ዝግጁ መሆኑን ራሳቸው በረው ወይም አብረው በረው የሚያረጋግጡ ሰዎች፣ ከነዚህ መካከል ኢትዮጵያውያን አሉ። ሁለት ኢትዮጵያውያን አግኝቻለሁ። ሊድ ቴክኒሽያኖች ናቸው። ኤሌክትሪካል ዲዛይነሮች ናቸው። ኤርሚያስ ዘገየ ብሩና አሊ ሰይድ የወደፊት እንግዶቼ ናቸው። ንግራችን ላይ ለእኔም ለባለቤቴም የሚከፍለውን ከፍለው ቦይንግን ግን ያስጎበኙኑን ኤርሚያስን ከነ ቤተሰባቸው በጣም አመሰግናለሁ። በስራቸውና በኑሯቸው ስኬት ያስመዘግቡ ኢትዮጵያውያንንም አግኝቼ አናግሬያለሁ። ይህም በሄደር ተይዟል። ከኳሱ ጋር የሚዘዋወሩ በፖለቲካም ሆነ በማኅበራዊ ጉዳዮች ላይ የሚያጠነጥኑ ልዩ ልዩ ስብሰባዎችን ተከታትያለሁ። ለምሳሌ የጎንደር ህብረቱ፣ ይሄም ጊዜውን ጠብቆ ይቀርባል። ሌሎችም አሉ ግን እነዚያም በመዘርዘር ጊዜ እንዳልወስድ ወደ ዛሬው ልሄድ። የኢትዮጵያውያን ማኅበረሰብ በሲያትል ሰላሳኛ ዓመቱን ባለፈው አስራ አምስት ቀን አክብሯል። ማኅበር እየተባለ መንቀሳቀስና ኢትዮጵያውያንን ማሰባሰብ ከጀመረ ግን ጥንት ነው። ገና ኢትዮጵያውያን ሲያትልን ሲረግጡ ዛሬ 30 ዓመት ብሎ የሚቆጥሩ ህግን ህጋዊ ሆኖ የመንግሥትን እውቅና አግኝቶ ከተቋቋመ ጀምሮ መሆኑን የቦርዱ ሊቀመንበር ገልጠውልኛል። እሳቸውም አቶ መላኩ እሸቴ ሀብተ ጊዮርጊስ ይባላሉ። እንዲህ ይገልጹታል። በመጀመሪያ የተመሰረተው በፈረንጆች አቆጣጠር በ1980ዎቹ መጀመሪያ ላይ ነው። ወገኖቻችን ወይም ኢትዮጵያውያን በስደት ከሚኖሩበት ሱዳን እና ከመሳሰሉት አካባቢዎች ወደ ሲያትል በመጡበት ጊዜ በወቅቱ በጊዜው ይኖሩ የነበሩ ጥቂት ግለሰቦች እና በትምህርት ላይ የነበሩ ኢትዮጵያውያኖች እንዲሁም ከስደተኞቹ ከራሳቸው የተወጣጡ አንድ ማህበር ተቋቁሞ ነበር። ይህም የኢትዮጵያ ስደተኛ መርጃ ማህበር በማለት አቋቁመው ወገኖቻችንን በሰፊው እርዳታ አድርገዋል፣ በወቅቱ ማለት ነው። ከዛ በኋላም በአስራ ዘጠኝ ሰማንያ ሰባት የኢትዮጵያ ኮሚቴ መረዳጃ ማህበር ወይም ኢሲኤምኤ በመባል በዋሽንግተን ስቴት በዋሽንግተን ክፍለ ሀገር ሕግ መሰረት ትርፋማ ያልሆነ ድርጅት ሆኖ ተመዝግቦ ፍቃዱን አውጥቶ በመንግስት ደረጃ ታውቆ ፋይፍ ዋን ሲያውጥቶ መንቀሳቀስ የጀመረበት ጊዜ አስራ ዘጠኝ ሰማኒያ ሰባት ስለሆነ ለዚህ ነው ሰላሳኛ አመቱን የምናከብረው። በሁለት ሺ አስር አሁን ያለንበትን ህንጻ ገዝተን በሁለት ሺ አስራ ሁለት ላይ የኢትዮጵያ ኮሚኒቲ በሲያትል ተብሎ እንደገና ተሰይሞ ማህበራዊና ኢኮኖሚያዊ አገልግሎት ለወገኖቻችን በመስጠት ላይ ይገኛል። እስቲ ስለ ሲያትል ኢትዮጵያ፣ በነገራችን ላይ እናንተ ብቻ ናችሁ እዛ ዋሽንግተን ሲያትል ያለ የኢትዮጵያ ማህበረሰብ ወይስ፣ እንዲህ እንደኛ አካባቢ አሁን ዲሲ ብዙ ናቸው ናቸው ሶስት አራት አሉ እና ምን ያህል አሉ? ሌሎች አሉ፣ የተለያዩ በብሔር የተደራጁ አሉ ማህበሮች፣ ግን የኢትዮጵያን በጥቅሉ ይዞ የሚንቀሳቀስ የኢትዮጵያ ኮሚኒቲ በሲያትል ብቻ ነው። አሉላ እንደምታውቀው የዘንድሮ ሰላሳ አራተኛ የሰሜን አሜሪካ የስፖርት በዓል አንዱ አስተናጋጅ ይሄ ማህበረሰብ ነበር እና ከንቲባው የሲያትል ኤድዋርድ ማሪ ያን ሳምንት የኢትዮጵያ ሳምንት ብለው ባወጁበት ጊዜ ገልጸውታል። ይሄ ለማዕከሉ ከፍተኛ ኩራት፣ ክብር፣ ይልቁንም እውቅና እንደሆነ አቶ መላኩ ገልጸውልኛል። የሲያትል ሜር ወይም ከንቲባ የኢትዮጵያን ሳምንት ብለው ባወጁበት ጊዜ የእኛን ስም በመጥቀሳቸው አንደኛ ትልቅ ኩራት ተሰምቶናል። ሁለተኛ ደግሞ ይህንን እንደ ድል እንቆጥረዋለን። ከዛሬ ሁለት ዓመት እና ሶስት ዓመት በፊት የኢትዮጵያ ኮሚኒቲ በከተማው ወይንም በሲቲ ኦፍ ሲያትል አስተዳደር ውስጥ በሚደረጉ ስብሰባዎችም ሆኑ ግብዣዎች ላይ የኢትዮጵያ ኮሚኒቲ የሚል መቀመጫ ቦታ እንኳን አይዘጋጅልንም ነበረ። በተለያየ ምክንያት ወይ የኢስት አፍሪካን ኮሚኒቲ የምስራቅ አፍሪካ ማህበረሰብ ወይንም ደግሞ በጥቃቅን ማህበሮች የተቋቋሙ ለነሱ ተዘጋጅተው እኛም አንድ ስም ሰጥተውን በዛ ላይ እንድንቀመጥ የገፋፉን ነበረ። እኛ ግን የኢትዮጵያ ኮሚኒቲ መታወቅ አለበት ብለን ሰላማዊ የሆነ ተቋማችንን እያቀረብን በምንጠራበት ጊዜ ሁሉ የተዘጋጀልን መቀመጫ ላይ ሳይሆን እየቆምን ስብሰባውንም ሆነ ግብዣውን ተካፍለን፣ ግን የምንሰራውን ስራ ከሲቲው ጋራ ግልጽ በሆነ መንገድ ቀጥለን፣ እንዲሁም ደብዳቤዎች በመጻፍ ትክክል አለመሆኑን በማሳወቅ የኢትዮጵያ ኮሚኒቲ በሲያትል የሚለው በአሁኑ ሰዓት በከተማው አስተዳደር ውስጥ ስም ተሰጥቶት በምንጠራበት ቦታ በሙሉ የራሳችን ቴብል ይኖረናል የራሳችን መቀመጫ ይኖረናል ማለት ነው ለዚህም ከከፍተኛ ድል የበቃ ነው በሲያትል የሚኖሩ ኢትዮጵያውያን በሙሉ ያደረጉት አስተዋጽኦ ነው አንደኛ ቤተሰቦች ልጆቻቸውን በማስተማር በየኮሌጁ በመላክ ልጆቻችን በተለያየ ትምህርት ቦታ ላይ ጥሩ ውጤት በማምጣት በስራ ላይ የተሰማራ ነውም ኢትዮጵያውያኖች ደግሞ ከፍተኛ አገልግሎት በኢኮኖሚም ሆነ በማህበረሰብ ውስጥ ለሲያትል ከፍተኛ ጥቅም በመስጠታችን ይሄንን ከከንቲባው በመገንዘባቸው ነው የእኛን ስም ጠቅሰው የእኛን አገልግሎት እንዲታወቅ ማድረጋቸው ለእኛ አንደኛ ኩራት ነው። ሁለተኛም ደግሞ ድል ነው። ይህ በእንዲህ እንዳለ የተለያዩ በብሔር የተደራጁ አሉ ማህበሮች፣ ግን የኢትዮጵያን በጥቅሉ ይዞ የሚንቀሳቀስ የኢትዮጵያ ኮሚኒቲ በሲያትል ብቻ ነው። መልካም አነሳሴ ስለ ሲያትል ኢትዮጵያውያን ጥቂት እንዲነግሩ ነበረ ምን ያህል ኢትዮጵያውያን አሉ። በግምት ነው መቼም እንኳን በስቴት ደረጃ በብሔራዊ በሀገር አቀፍ ደረጃ ኢትዮጵያኖች ቁጥር ትክክለኛው አይታወቅም እና ስታቲስቲክስ ወይም በአሃዝ የወሰነ የተያያዘ ነገር የለም መረጃ ግን፣ ስለ ሲያትል ኢትዮጵያውያን ስል እንደው ምን ያህል እንደሆኑ ቁጥራቸው፣ ምን ያህል በኢትዮጵያውያን የሚካሄዱ ድርጅቶች እንዳሉ፣ ይህን የመሳሰለ በስራ የተሰማሩት ደግሞ በምን አይነት ሙያ ስንት ከመቶ ሙያ ወይም ፕሮፌሽናል ሳሉ ስንት በመቶ ደግሞ እንዲሁ ጉል ጉልበታቸውን ሸጠው ያድረዋሉ የመሳሰለ ስቲ ገለጹልን። እነዚህ አሁን የጠቀስካቸውን ነገሮች በግልጽ ለማስቀመጥ በጣም አስቸጋሪ ነው። ግምታዊ የሆኑ ነገሮችን መስጠት እንችላለን፣ ወይንም ሲቲው ወይም ካውንቲው ወይም ስቴቱ የሚያወጣቸው አንዳንድ ዶክመንቶች ይኖራሉ። በመጀመሪያ የኢትዮጵያ ኮሚኒቲ ሲመሰረት የነበሩት አባላት በጣም ጥቂት ነበሩ። በተለይ እንደገለጽኩት በሁለት ሺ አስር አሁን ያለንበትን ኮሚኒቲ ሴንተር በምንገዛበት ጊዜ ሶስት መቶ አባላት ብቻ ነበሩን። በዛሬው ሰዓት ደግሞ ወደ አንድ ሺ ሰባት መቶ አባላት አሉን። ይሄ ለእኛ ከፍተኛ እድገት ነው። ብዙ አባሎች ተመዝግበዋል። ስራችንን እያዩ ወደ ኮሚኒቲያችን የመጡ ኮሚኒቲያችንን በመደገፍ ላይ ይገኛሉ። እንግዲህ ወደ ጠቅላላ ኢትዮጵያውያኖች ቁጥር በምንገባበት ጊዜ አንድ ሺ ሰባት መቶ በጣም ትንሽ ቁጥር ነው። በአሁኑ ሰዓት በዚህ በኪንግ ካውንቲ እኛ በምንኖርበት ሲያትል ባለበት ካውንቲ ወይም አውራጃ ውስጥ ከሀያ አምስት ሺህ እስከ ሰላሳ አምስት ሺህ የሚደርሱ ኢትዮጵያውያን ይኖራሉ ነው የሚባለው። ያሉን አባላት ቁጥር በጣም በጣም አነስተኛ ቢሆንም አባልም ሳይሆኑ የኢትዮጵያ ኮሚኒቲ መኖር የሚደግፉ እና ኮሚኒቲያችን ወደፊት እንዲራመድ የሚፈልጉ ብዙ አባላት አሉ። ግን ባለው የስራ ጫና፣ የቤተሰብ ሁኔታ እና በሌሎች ጉዳዮች በሙሉ አባል ሆነው ያልተመዘገቡ አሉ። እንሱንም መርሳት የለብንም። እነዚህ አንድ ሺ ሰባት መቶ አባላት በአባልነት የሚከፍሉት መዋጮ ይኖራል። ያንን መዋጮ በማሰባሰብ እና ሌሎች ሌሎች ገቢዎችን በማሰባሰብ ኮሚኒቲያችንን ራን እናደርጋለን። ምን ምን አገልግሎት ነው የምሰጡት ለኢትዮጵያውያኑ? ላለፉት ሰላሳ ዓመታት በተለያየ ጊዜ ስማችን ቢቀየርም የምንሰራቸው ስራዎች ግን አልተቀየሩም። አገልግሎታችንን እያሰፋን የመጣ ነው። በዓላማ ደረጃ የተቀመጠው የኢትዮጵያ ኮሚኒቲ ከሃይማኖት፣ ከዘር፣ ከፖለቲካ ነጻ ሆኖ ሁሉንም ኢትዮጵያዊ በኩልነት እንዲገለገሉ ወይንም እንዲያገለግሉ የሚያደርግ ድርጅት ነው። ሁለት ዓላማዎች አሉት። አንደኛ ወደዚህ ሀገር የሚመጡ ወገኖቻችን አዲስ ሆነው ሲመጡ ወይንም ደግሞ እዚህ ሀገር ኖረው ሕይወታቸው በሚፈልጉት መንገድ ያልተሳካላቸው ወገኖቻችንን በመርዳት ለራሳቸው ለቤተሰባቸው፣ ለወገናቸው እንዲሁም ለሀገራቸው ጠቃሚ ዜጋ እንዲሆኑ ማድረግ ነው። ሁለተኛው ደግሞ ኢትዮጵያዊነትን የኢትዮጵያ ባህልን፣ ታሪክን ጠብቆ አቆይቶ ለሚቀጥለው ትውልድ ማስተላለፍ ነው። በእነዚህ ሁለት ጉዳዮች ላይ ነው በከፍተኛ ሁኔታ እየሰራን ያለ ነው።